የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ዞን የክልልነት ጥያቄ ለመመለስ ይከናወናል ተብሎ የነበረውን የህዝበ ውሳኔ ድምፅ መስጫ ቀን ማስተላለፉን፣ የምርጫ አስፈጻሚዎችንም ቁጥር መቀነሱን አስታውቋል። የህዝበ ውሳኔው ሂደት ሁሉን የሚያካትት ነፃና ፍትሐዊ እንዲሆንም በሁሉም ዘንድ ስምምነት እንዳለ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል። ቦርዱ ትናንት ምሽት ባወጣው መግለጫ ይፋ እንዳደረገው የሲዳማ ክልልነት ጥያቄ ህዝበ ውሳኔ አፈጻጸም ሂደት ቀደም ሲል በተያዘው ዕቅድ መሠረት ሊከናወን አልቻለም። ህዳር ሦስት ቀን ይካሄዳል ተብሎ የነበረው ህዝበ ውሳኔ በሰባት ቀን ወደ ኋላ ተገፍቶ ህዳር አስር ቀን እንደሚካሄድ መግለጫው ይናገራል። ለዚህ መዘግየት ዋና ምክንያቶች ሁለት እንደሆኑ የሚናገሩት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዘርዘር ያለ ማውራሪያም ለቪኦኤ ሰጥተዋል። Funding, you know, as to some ሰዎችን ምንመላ ስናካሄድ በምንመላው ሂደት ወቅት የተሰጠነው ጊዜና ያመለከቱት ሰዎች ቁጥር መመጣጠን ስላልቻለ ተጨማሪ ጊዜ ንፈልጓል። እሱ አንደኛው ነው። ከዛ በተጨማሪ ደግሞ የተወሰኑ ጊዜ ገደብ ያስቀመጥልንላቸው ለቦርዱ ገቢ ይደረጋሉ ብለን ያሰብ ናቸው። ከሌሎች አካላት ለምሳሌ ከደቡብ ክልል ምክር ቤት የሚወጡ አንድ ሁለት አስተዳደራዊ ማዕቀፎችና የሕግ ማዕቀፎች ቢወጡ ብለን እኛ የጠየቅናቸው ነበሩ። እነሱም ደግሞ በታቀደላቸው ጊዜ ገደብ ውስጥም አልመጡም። ስለዚህ ሁለቱን አንድ ላይ ስናየው የተወሰኑ ቀናት ተጨማሪ ቀናት ያስፈልጋሉ ብለን ስላመን ስላመንን ማለት ነው። የሰባት ቀን ልዩነት አሳይቷል። መጀመሪያ ቀን ወደ ሶስት ነበር። በደራ ስርክ ሄደነው ወይዘሪት ሶሊያና እንደሚሉት ከሆነ የቀሩት ተግባራት ተጠናቀው በሚመጣው ህዳር 10 ቀን 2012 ዓ ም ህዝበ ውሳኔው እንዲሰጥ ለማስቻል በቦርዱ በኩል በቁርጠኝነት እየተሰራ ነው ብለዋል። እንግዲህ ዝግጅቶቹ ሁለት ናቸው። አንደኛው በኛ በኩል የሚደረገው ቴክኒካል ነገሩ ነው። ይሄ የህትመቱ፣ የምልመላው፣ የስልጠናው የመሳሰሉት ጉዳይ ከነሱ በኩል እንግዲህ አንድ መዘግየት ብቻ የታየበት ብለን የምናስበውና ተጨማሪ ቀናት የፈለግነው የአስፈጻሚዎች ምልመላን አስመልክቶ ነው። እሱንም ደግሞ ቁጥሩን አይተን ያደረግናቸውን ለውጦች አሳውቀናል። ከዚህ ፊት ካቀድነው ቁጥሩን ቀንሰነዋል። ከዛ በተጨማሪ ደግሞ ከተለያዩ አካላት ጋር በትብብር የምልመላ ሂደት ለማፋጠን እንሰራለን ብለን አስበናል። ና ንሽ ሂደቱን በደንብ ያፋጥኑላል ብለን እናስባለን። በእኛ በኩል ያለው ሌላኛው እንግዲህ የህትመቱ የቅጾች ማዘጋጀቱ፣ የመሳሰሉት ነገሮች በጣም በዝርዝር ፕሮጀክቱን በሚመሩት በኩል የተሰራበት ነው። በእሱ በኩል ስጋት አይኖረንም ብለን ነው የምንገምተው። ሌላኛው ደግሞ ከሌሎች አካላት የሚመጡ ብለን የምንጠብቃቸው ናቸው። የጊዜ ገደባቸው ያለፈባቸው እነሱም ደግሞ እስከዛ ጊዜ ደስ ተሟልቶ ይቀርባሉ ብለን እናስባለን። መደረግ ይችላል ብለን ነው የምናምነው። እንዲደረግ በጣም እንፈልጋለን ከሆነ ቁርጠኛ ነው። ግን የአስፈጻሚዎች ቁጥር መቀነስ በምርጫው ሂደት ላይ ያለውን የጥራት እና የሚጠበቀው ታማኝነት ላይ ተጽዕኖ ያሳድራል የሚል ጥርጣሬ አላቸው። ያሰብነው ምንድን ነው? መጀመሪያ ለምሳሌ ምርጫ አስፈጻሚዎችን በአንድ ምርጫ ጣቢያ አምስት የምርጫ አስፈጻሚ ቢኖር የሚል ነው። እንግዲህ ያን የተካልኩሌት የተደረገበት መንገድ ምንድን ነበረ? በትልልቆቹም በብሔራዊ ምርጫ በመሳሰሉት አምስት ሰው ነው የሚኖረው እና የእሱ መኖር ደግሞ የሰዎቹ ላይ አስፈጻሚዎቹ ላይ የሚኖረውን የስራ ጫና ለመቀነስ እንደገና የድምጽ ሰጪዎቹም ቁጥር ብዙ በሚሆንበት ወቅት ለማስተባበር እንዲመች የመሳሰሉት ነገሮች ነው የነበረው እና በዛ ስታንዳርድ ነበር የያዝ ነው መጀመሪያ ስንይዘው። አሁን ግን ወደ ለምሳሌ ቁጥሩ ወደ ሶስት ስንቀንስ ምናልባት ሊጨምር የሚችለው የምርጫው ጥናት ላይ ሰው ምናልባት አስፈጻሚዎቹ ላይ የስራ ጫና ሊኖርባቸው የማስተባበር የመሳሰለተውን ጫና ሊኖርባቸው ይችላል እንጂ በዛ ላይም ደግሞ የምርጫው አይነት ከዚህ ፊት እንደ ብሔራዊ ምርጫ የመሳሰሉት በጣም ኮምፕሊኬትድም ያልሆነ ስለሆነ እና ምርጫዎቹ አንደኛው ወይም ሌላኛው አይነት ነገር ስለሚሆን ያን ያህል የሰው ኃይልን ባናሰማራ የአስፈጻሚዎቹ ላይ የሚኖረውን ጫና ያን ያህል ከባድ አያደርገውም በሚል ነው ተግባራዊ ከመሆኑም አንጻር ነው ያሰብነው። ባለፉት ሰሞኖች እና አሁንም ስለሚሰማው ከሆነ በዚህ የህዝብ ውሳኔ ላይ የሚሳተፈው ሰው ሙሉ በሙሉ የሲዳማ መሆን አለበት፣ ሲዳማ ተብሎ የሚታወቀው ብሔር ብሔረሰብ አባል መሆን አለበት፣ ሌላ ሰው ሊሆን አይችልም፣ የሚል ነገር አለ። እንዴት ነው በእናንተ በኩል ይሄ እንዴት ነው የሚታየው? በእኛ በኩል እንግዲህ ውይይቶች የተለያዩ ጉዳዮች ላይ ዋና ዋና መሰረታዊ በሚባሉት ጉዳዮች ላይ ውይይቶች እናደርጋለን። የጠየቀን የደቡብ ክልል ምክር ቤት ነው ይህን እንድናስፈጽምለት። ያው ስናስፈጽመኛ ደግሞ የራሳችን የሆኑ መርሆች አሉን አደለ። ምርጫ ሁሉንም አካታች መሆን አለበት፣ ፍትሃዊ መሆን አለበት። ለሁሉም አካላት በቂ መረጃ ሊኖራቸው ይገባል። በዛ ላይ ደግሞ ድምጽ የሚሰጡት ቅ የሚመለከታቸው ጉዳዩ የሚመለከታቸው አካላት ሁላ ድምጻቸው ሊሰማ ይገባል በሂደት ውስጥ በሚሉ መሰረታዊ ጉዳዮች ላይ በዛ ላይ መሰረት አድርጎ ነው ምርጫ ቦርድ ማንኛውም ምርጫ የሚያስፈጽመው ሕዝብ ውሳኔም ሆነ ሌሎች ምርጫዎች፣ እነዚህ መርሆች መሰረት አድርገን እንደምናስፈጽም ለዞኑና ለክልሉ አመራር አካላት ተናግረናል። ለነሱም እነሱም ደግሞ በዚህ ጉዳይ ላይ ተስማምተዋል እና በዛ ስምምነት መሰረት ውይይት ተደርጎ ከዞኑም ከክልሉም አመራር አቃላት ጋር ውይይት ተደርጎ በሲዳማ ዞን ውስጥ የሚኖሩ ማንኛውም ለመምረጥ እድሜው የደረሰ እና ሌሎች መስፈርቶችን የነዋሪነት የመሳሰሉት የሚባሉ የምርጫ ህጉ መሰረት ያሉ መስፈርቶችን የሚያሟላ ሰው እንዲሳተፍ ነው የተወሰነው በክልሉም በዞኑ በኩል መስማማት አለ በዚህ ጉዳይ ላይ ይሄ መስማማት ደግሞ ከመኖሩም በተጨማሪ በውይይቱን ስናደርግ ያል ነው ምንድን ነበረ እነዚህ መስፈርቶች እንዳለ የምርጫ ህጉ ላይ የተቀመጡ መስፈርቶች ናቸው የምንጠቀማቸው መስፈርቶችም ህጋቢ በማንኛውም ምርጫ ሲካሄድ መደረግ የሚገባቸው ነገሮች ነገሮች የሚሉትን ነገሮች አድርገን ነው የምንጠቀመው። ቅድም እንዳልኩት መረቦቹ ግን ሁሉንም የሚያካትት በእኩልነት ለሁሉ ፍትሀ የሆነ በውሳኔው ደግሞ አፌክት የሚደረጉ ማለት ውሳኔው በመፈጸሙ የሚደረገው የምርጫ አይነት አተጽዕኖ የሚያደርባቸውን የሚያካትት አድርገን ነው ብለን ያሰብ ነው። በሁሉም አመራሮች በኩል በዚህ በኩል ያለ መስማማት የለም። የቦርዱ መግለጫ እንደሚዘረዝረው አምስት ሺ አምስት መቶ የሚሆኑት የምርጫ አስፈጻሚዎች የሚመለመሉት ከአዲስ አበባና ከአካባቢዋ እንዲሆን ተወስነዋል። ይኸው መግለጫ አክሎ እንዳለው ሕዝበ ውሳኔ የሚካሄድባቸው ቀበሌዎች ዝርዝር ከክልሉ ምክር ቤት ወደ ቦርዱ አልደረሱም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ